ወቅታዊ ጉዳዮች በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አመታዊ ሪፖርት መሰረት በዓለም ላይ በአስገዳጅ ሁኔታዎች ሳቢያ ለመፈናቀል ግድ የሚሰኙ ሰዎች ቁጥር እያሻቀበ ሲሆን ባለፈው አንድ አስርት ዓመት በጥፍ ኑሯል። ከቶንም የኮሮና ቫይረስ ወረርሽኝ ባይከሰትና ዓለም አቀፍ ድንበሮች ባይዘጉ ኖሮ የስደተኞች ቁጥር ከዚያም የላቀ ይሆን እንደነበረም ተመልክቷል። እስካለፈው አመት መጨረሻ ድረስ 82.4 ሚሊዮን ሰዎች በአስገዳጅ ምክንያቶች ለመፈናቀል ተዳርገዋል። ከ2019 ተፈናቃዮች ቁጥርም በ3 ሚሊዮን ጨምሯል። 48 ሚሊዮን ያህሉ የአገር ውስጥ ተፈናቃዮች ሲሆኑ፣ 34 ሚሊዮኑ ከሀገራቸው ወጥተው ድንበር ያቋረጡ ናቸው። ከእነዚህም ውስጥ አብዛኛዎቹ ስደተኞች ናቸው። የአውስትሬልያ የተባበሩት መንግስታት ስደተኞች ከፍተኛ ኮሚሽን ዋና ስራ አስፈጻሚ ናኦሚ ስተር እየናረ ያለው የተፈናቃዮች ቁጥር በእጅጉ አሳሳቢ ስለመሆኑ ሲናገሩ፣ በአሳዛኝ መልኩ በመላው ዓለም የመፈናቀል ቁጥር በሪኮርድ ሲያሻቅብ መመልከት ልብ ሰባሪ ነው። ባለፈው አንድ አስርት ዓመት በአስገዳጅ ሁኔታዎች የተፈናቀሉ ሰዎች ቁጥር በጠፍ ሲጨምር ተመልክተናል። ሁነቱ በዚሁ ከቀጠለ የተፈናቃዮች ቁጥር መቶ ሚሊዮን ይደርስ ይሆን የሚያሰኝ ሳይሆን መች ይደርስ ይሆን የሚያሰኝ ይሆናል ብለዋል። ባለፈው አንድ አስርት ዓመት ሶሪያ ውስጥ የተከሰተው የእርስ በርስ ጦርነት ለአስራ ሶስት ነጥብ አምስት ሚሊዮን ሰዎች መፈናቀል አስባብ በመሆን በዓለም ላይ በእጅጉ ለመፈናቀል የታረገች ሀገር አድርጓታል። ቬኔዙዌላ ለረጅም ጊዜ የቆየ የአራት ሚሊዮን ስደተኞች ቀውስ ገጥሟት አለ። አንድ ሚሊዮን የሚያንማር ሮሂንጋ ሙስሊሞች በእጅጉ በተጨናነቁ የባንግላዴሽ መጠለያ ካምፖች ውስጥ ሰፍረው ይገኛሉ። አፍሪካ ውስጥ በጎሳ ተኮር ግጭት ሳቢያ የተፈናቃዮች ቁጥር ከፍተኛ ሆኖ ይገኛል። ኢትዮጵያ ውስጥ በ2020 ብቻ አንድ ሚሊዮን ሰዎች ሲፈናቀሉ፣ ከሞዛምቢክ ግማሽ ሚሊዮን ያህል ተፈናቅለዋል። ወይዘሮ ስተር ምንም እንኳን ግጭቶች ሰዎች ቀዮቻቸውን ለቀው እንዲፈናቀሉ በምክንያትነት ቢነሱም ሉላዊ ችግሮቹ ግና ዘርፈ ብዙ ስለመሆናቸው ሲያመላክቱ፣ ግጭት ሰዎችን ከቀያቸው ለማፈናቀል ሁነኛ ምክንያት ነው። ይሁንና አሁን እያየን ያለናቸው ሁኔታዎች በጣሙን ዘርፈ ብዙ ናቸው። የአየር ንብረት ለውጥ፣ የከተሞች መስፋፋት፣ ድህነት፣ የምግብ ዋስትና ጦት ተደራርበው ለሰዎች ባያሌ ቁጥሮች መፈናቀል አይነተኛ ምክንያቶች ሲሆኑ እያየን ነው በማለት ተነግረዋል። በአውስትሬሊያ ወርልድ ቪዥን ዋና ስራ አስፈጻሚ ዳንኤል ወርድስወርስ አተያይ የኮሮና ቫይረስ ወረርሽኝ በመላው ዓለም መስፋፋት ብርቱ ችግሮች ያሉባቸውን ማህበረሰባት ጭራሹንም ለመገለል፣ ለምጣኔ ሀብት እንቅስቃሴ መቀነስ፣ የምግብ ዋስትና እጦት፣ የምግብ አቅርቦት እጥረት መዳረጉ በቁስል ላይ ጨው የመጨመር ያህል እንደሚያደርገው አንስተዋል። በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ሪፖርት መሰረት ዓለም አቀፍ ድንበሮች መዘጋት ሳቢያ በአስገዳጅ ሁኔታዎች ከአካባቢያቸው ለመፈናቀል ግድ የተሰኙ ሰዎች የባህር ማዶ ጥገኝነት እንዳይጠይቁ የገደባቸው በመሆኑ የስደተኞች ቁጥር በአንድ ነጥብ አምስት ሚሊዮን መቀነሱን ጠቁሟል። ደህንነታቸው ባልተሟላና ባልተጠበቀበት ሁኔታም እንዲቆዩ ግድ ያላቸው መሆኑንም አመላክቷል። በስደተኞች ካምፖች ውስጥ በሚገኙ ሰዎች ላይ ወረርሽኙ የገንዘብና የአእምሮ ጤና ችግሮችን እንዳበዛና የጾታና ወሲባዊ ጥቃቶችን የተመረኮዙ አመፆችም እንዲስፋፉ ምክንያት መሆኑም ተገልጧል። ኡጋንዳ ውስጥ በሚገኘው የቢዲቢዲ ካምፕ ወርልድ ቪዥን ሕፃናት ጥበቃ ሰራተኛ የሆኑት መንዳይ ቪኪ ወረርሽኙን ተከትሎ ከገጠማቸው ብርቱ ችግሮች አንዱን ላብነት ሲነቅሱ በኮሮና ቫይረስ ሳቢያ የትምህርት ቤቶች መዘጋት መንደራችን ውስጥ ታዳጊ ወጣቶች ሴቶችን እርግዝና ቁጥር አንሮታል ብለዋል። ከተፈናቃዮች ውስጥ እጅጉን አሳሳቢ ሆኖ ያለው አንዱ የሕፃናት ጉዳይ ሲሆን በመፈናቀላቸው ሳቢያ ለጉስቁልና ከመዳረጋቸውም ባሻገር የቁጥራቸው በጣሙን ከፍ ያለ ሆኖ መገኘትም ጭምር ነው። የህፃናት ቁጥር ከዓለም ህዝብ 30 ፐርሰንቱን የያዘ ቢሆንም እንኳ 42 ፐርሰንቱ ለተፈናቃይነት ተዳርገው ይገኛሉ። በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ሪፖርት መሰረት ከ2018 ወዲህ ባሉ ጊዜያት ውስጥ አንድ ሚሊዮን ህፃናት በስደተኝነት ህይወት ካሉ ወላጆች ተወልደዋል። በኡጋንዳ ቢዲቢዲ ስደተኞች ካምፕ በርካታ የደቡብ ሱዳን ታዳጊ ወጣቶች ከወላጆቻቸው ተለያይተዋል። ይሁንና እኒህ ለህፃናቱ ጥበቃ የማድረጉ ኃላፊነት ያለባቸው ተከባካቢዎች ባለፈው ዓመት ሶስት ሚሊዮን ተኩል ተፈናቃዮች ወደ ቀድሞ ቀያቸው በደህና የመመለስን ሁኔታና ባለፉት ሁለት አስርት ዓመታት ውስጥም በእጅጉ ዝቅተኛ በሆነ መልኩ ሰላሳ አምስት ሺ ያህል ህጻናት ባህር ማዶ አገራት ሄደው መስፈርን አክሎ ለተቀሩት ህጻናትም የወደፊት እጣ ፋንታ መጠነኛም ቢሆን ያልጨለመ ተስፋ አላቸው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።